መኃልየ መኃልይ ዘሰለሞን ምዕራፍ አራት ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። በዐይነ ርግብ መሸፈኛሽ ውስጥ ዐይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደ ተሸለቱ ሁሉም መንታ እንደ ወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ አፍሽም ያማረ ነው። በዓይነ ርግብ መሸፈኛሽ ውስጥ ጉንጭና እና ጉንጭሽ እንደ ተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደ ተሠራራው እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላንም መሣሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደ ተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚደቁ አገልግሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑም ኮረብታ እሄዳለሁ። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ። ከአማና ራስ፣ ከሳኔርና ከኤርሞን ራስ፣ ከአንበሶች መኖሪያ፣ ከነብሮችም ተራራ ተመልከች። እህቴ ሙሽራ ሆይ፣ ልቤን በደስታ አሳበድሽው። አንድ ጊዜ በዐይኖችሽ፣ ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው። እህቴ ሙሽራ ሆይ፣ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽም መዓዛ ከሽቱ ሁሉ ሙሽራዬ ሆይ፣ ከከንፈሮችሽ ማር ይንጠባጠባል። ከምላስሽ በታች ማርና ወተት አለ። የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራ የተቈለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት። ቡቃያሽ ሮማንና የተመረጠ ፍሬ ቆ ከናርዶስ ጋር ያለበት ገነት ነው። ናርዶስ ከቀጋ ጋር፣ የሽቱ ሣርና ቀረፋ ከልዩ ልዩ ዕጣን ጋር፣ ከርቤና እሬት ከክቡር ሽቶ ሁሉ ጋር። አንቺ የገነት ምንጭ፣ የሕይወት ውሃ ጕድጓድ ከሊባኖስም የሚፈስስ ወንዝ ነሽ። የሰሜን ንፋስ ሆይ ተነሥ፣ የደቡብ ንፋስ ና፣ በገነቴ ላይ ንፈስ፣ ሽቶም ይፍሰስ። ውዴ ወደ ገነቱ ይግባ፣ መልካሙንም ፍሬ ይብላ።